ታክሲዋ ሞልታለች። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። ዛሬ ኢትዮጵያን ለወረራ የመጣው የጣሊያን ጦር ድል የመታችበት የአድዋ ድል የመቶ ሃያኛ ዓመት በዓል እየተከበረ ይገኛል። ድሉ የማን ነው ቢባል የሚኒሊክ ጦር ከአዲስ አበባ ከአድዋ አደባባይ አሁን ከቤተ መንግስት ወደ አቧሪ መሄጃ ካለችው ተነስቶ ጀምሮ ሲዘምድ ለአንድ አጋሰስ ወይ ለአንድ ፈረስ ሳር ያቀበለችም ሴትም ትልቅ ሚና ተጫውታለች፣ አስተዋጽኦ አድርጋለች። በአዲስ አበባ ዩኒቨርሲቲ የታሪክ መምህር አበባው አያሌው ከተናገሩት የተወሰደ ነው። በዚህ በዩናይትድ ስቴትስ ደግሞ የሜሪላንድ ግዛት የያዝን ወር የአድዋ ወር ብሎ እንዲሰየም አድርጓል። ለአርባ ስድስት ቀናት በእግራቸው ከአዲስ አበባ ተነስተው አድዋ የገቡ ወጣቶችንም አነጋግረናል። አጠቃላይ በዘንድሮ ጉዞ የተሳተፉ አስራ ሁለት ተጓዦች ናቸው። ሁለት ሴቶች አሉ። የአስር ወንድ ግምት ያላቸው በዩናይትድ ስቴትስ ደግሞ በትናንትና ዕለት በተደረጉ የመጀመሪያ ዙር የፕሬዚዳንታዊ ምርጫ ውጤቶች አሸናፊዎቹን ይዘናል። በዚህ ምርጫ ወቅት የታዩ ስጋቶች ከመቼውም በበለጠ የናሩ ናቸው። በዲሞክራቶቹ በበርካታ ግዛቶች ሂለሪ ክሊንተን ሲያሸንፉ የሪፐብሊካኑ ደግሞ ዶናልድ ትራምፕ አሸንፈዋል። እኔ አንድነትን ለማምጣት የምችል ነኝ። ሰዎች ይህን ለማመን ትንሽ እንደሚያስቸግራቸው አውቃለሁ። ነገር ግን እመኑኝ፣ እኔ ሕዝባችንን አንድ ማድረግ የምችል ሰው ነኝ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። በኦሮሚያ የተለያዩ አካባቢዎች የተጀመረው ተቃውሞ አሁንም በተለያየ መልኩ መቀጠሉን ምንጮች ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍላችን እየገለጹ ነው። በጉድሩ ወለጋ ዞን በጉድሩ ወለጋ ወረዳ ሰሞኑን በተነሳ ተቃውሞ ላይ ሁለት ሰዎች በጥይት መመታታቸውን፣ ሁለት ሰዎች በሳንጃ መወጋታቸውን የአካባቢው ነዋሪዎች ገልጸዋል። የአካባቢው የደህንነት ባለስልጣን አቶ ሀጫሉ በቶ በበኩላቸው በወረዳው የሚገኘው የእርባታ ቦታ መቃጠሉን እንጂ ሰዎች መቁሰላቸውን የተጣራ መረጃ እንደሌላቸው ተናግረዋል። አድማጮች ይህን የዚህን ዜና ዝርዝር በምሽቱ ዝግጅታችን ይዘን እንመለሳለን። የምስራቅ አፍሪካ ማህበረሰብ መሪዎች ጉባኤ ዛሬ አሩሻ ታንዛኒያ ውስጥ ተጀመረ። ዋና ጽህፈት ቤቱ አሩሻ የሆነው የማህበረሰቡ አባል አገሮች ብሩንዲ፣ ሩዋንዳ፣ ታንዛኒያ፣ ኬንያ ና ኡጋንዳ በብሩንዲው ፕሬዚዳንት ዮሪ ሙሶቪኒ መሪነት የብሩንዲን የሰላም ድርድር ሲሸመግሉ መቆየታቸው ይታወሳል። ሆኖም ውይይቱ እስካሁን ውጤት እንዳላመጣ ተገልጿል። በዛሬው የአሩሻ ውይይት ዋና ጥያቄ ሆኖ የተነሳው የብሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ይካፈላሉ ወይ የሚለው ሲሆን፣ ውጭ ጉዳይ ሚኒስትሩ አሊያን ለቪኦኤ እንደገለጹት ከሆነ አገራቸው የምትወከለው በተቀዳሚ ምክትል ፕሬዚዳንቱ ነው። የአውሮፓ ህብረት በፍልሰተኞች ምክንያት በተፈጠረ ቀውስ ውስጥ ለምትገኘው ግሪክና ለሌሎችም አባል ሀገሮች የ760 ሚሊዮን ዶላር የአስቸኳይ እርዳታ ለመስጠት ተስማሙ። የአውሮፓ ኮሚሽነር የሰብአዊ እርዳታና ቀውስ አስተዳደር ክሪስተር ስታይሊን ደስ ዛሬ በተናገሩት ቃል ከተፈቀደው ገንዘብ ውስጥ 325 ሚሊዮን የሚሆነው አሁኑኑ፣ የተቀረው ደግሞ በቀጣዮቹ ሁለት ዓመታት ውስጥ እንደሚከፈል አስታውቀዋል። በመጨረሻም አሜሪካዊው የ52 ዓመት የጠፈር ተመራማሪ ከ55 አመቱ ሩሲያዊ የስራ አቻቸው ጋር ከ340 የውሃ ቆይታቸው ወደ መሬት ተመልሰዋል። ዛሬ ረቡ የተመለሱት ኮማንደር ስካት ኬሊና ሰርጌይ ቮልኮቭ በሩሲያ የጠፈር መንኮራኩር አማካኝነት በፓራሹት ታግዘው ካዛክስታን ውስጥ ማረፋቸው ታውቋል። ተመራማሪዎቹ ያለፈው ዓመት መጋቢት 27 ከዓለም አቀፍ የህዋ ጣቢያ በመነሳት 230 ኪሎ ሜትር በመጓዝ በውሃ የቆዩ ሲሆን በዚህ ቆይታቸው 5400 የውሃ መናህርን 11000 የፀሐይ መውጣትንና መጥለቅለቅን ለመመልከት ችለዋል። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ሪፐብሊካኑ ቢሊየነር ዶናልድ ትራምፕ እና ዴሞክራቷ ሂላሪ ክሊንተን ትናንት ከአስር በላይ በሚሆኑ የዩናይትድ ስቴትስ ቁልፍ ክፍለ ግዛቶች በተካሄዱ ወሳኝ ቅድመ ምርጫዎች አሸንፈዋል። ውጤቱ ሁለቱ ፓርቲዎች ለፕሬዝዳንትነት በእጩነት ለመቅረብ የሚያስችላቸውን የየፓርቲያቸውን እውቅና ለማግኘት ከፍተኛ ጠቀሜታ አለው ተብሏል። ጅም መሎን ይህንን ሱፐር ቱዝዴይ በመባል የሚታወቀውን የትናንት ማክሰኞ ቅድመ ምርጫ ተከታትሏል። ሰለሞን ክፍሌ ዝርዝሩን ይዟል። በ2016ቱ ፕሬዝደንታዊ ምርጫ ዘመቻ ትላንት ምሽት ለሪፐብሊካኑ ተወዳዳሪ ለዶናልድ ትራምፕ ታላቅ የድል ቀን ነበር። ትራምፕ ትላንት የተለያዩ ክፍለ ግዛቶችን ህዝብ ድምፅ ያገኙ ሲሆን በሂደቱም ሪፐብሊካን ፓርቲያቸው ለፕሬዚደንትነት በእጩነት ሊያቀርባቸው የሚያስችለውን ታላቅ ምርታ አከናውነዋል። ለደጋፊዎቻቸው የድል ንግግር አሰምተዋል። እኔ አንድነትን ለማምጣት የምችል ነኝ። ሰዎች ይህን ለማመን ትንሽ እንደሚያስቸግራቸው አውቃለሁ። ነገር ግን እመኑኝ እኔ ሕዝባችንን አንድ ማድረግ የምችል ሰው ነኝ። ይህንን ሁሉ ከፈጸምን በኋላ በአንድ ሰው ላይ ዘመቻ ማካሄድን እጀምራለሁ ከሂላሪ ክሊንተን ጋር ሴናተር ቴድ ክሩዝ የሚወክሉትን ቴክሳስና ጎረቤቱን ኦክላሆማ አሸንፈዋል። እርሳቸውም ለደጋፊዎቻቸው ሲናገሩ ሌሎቹ በሪፐብሊካን ፓርቲ ውስጥ ለፕሬዝደንትነት በመወዳደር ላይ ያሉትን ዘመቻችሁን ትታችሁ ውጡና እኔ ብቻ ብቻዬን ቢሊዮነሩን ዶናልድ ትራምፕን ልቅጠም ሲሉ ጥሪ አቅርበዋል። ከዛሬ ማታ በኋላ ዘመቻችን ዶናልድ ትራምፕን ለማሸነፍ የቻለና ወደፊትም የሚችለው ብቸኛ ዘመቻ መሆኑን ለመገንዘብ ችለናል። ሴናተር ማርኮ ሩቢዮ ትላንት ያሸነፉት በአንድ ክፍለ ግዛት ሚኔሶታ ብቻ ነው። ከዚያ በፊትም በተካሄዱ ቅድመ ምርጫዎች ብዙውን ጊዜ ወደ ኋላ ቀርተው ታይተዋል። የሊንከንና የሮናልድ ሬገን ፓርቲ እንዲሁም በዩናይትድ ስቴትስ ፕሬዚደንቱ ስፍራ በምንም አይነት በፌዘኛ አርቲስት ሊያዝ እንደማይችል መልእክት እናስተላልፋለን። ከዲሞክራቲክ ፓርቲው በኩል ምሽቱ የተጠናቀቀው በሂለሪ ክሊንተን ከፍተኛ ድል ነው። በበርካታ ደቡባዊ ክፍለ ግዛቶች ማሸነፋቸውም የፓርቲያቸውን ለፕሬዝደንትነት ውክልና ያለ ተቀናቃይ ለማግኘት በሩን በስፋት ከፍቶላቸዋል። የምርጫ ዘመቻቸውን አንዳንድ ትኩረትም ከወዲሁ ወደ ሪፐብሊካን ፓርቲው ተወዳዳሪዎች ላይ አድርገዋል። ይህም በደጋፊዎቻቸው የድል ንግግር ላይ ተስተውሏል። በዚህ ምርጫ ወቅት የታዩ ስጋቶች ከመቼውም በበለጠ የናሩ ናቸው። ከዚያኛው ወገን የምንሰማቸው ንግግሮች ደግሞ እንዲህ እንደሆኑ የወረዱበት ጊዜ የለም። አሜሪካን በእኛና በእነርሱ እያሉ ለመከፋፈል የሚያደርጉት ሙከራ ስህተት ነው። እኛም ሙከራቸው እንዲሰራ አንፈቅድም። አሜሪካን ወደ አንድነት እናምጣ፣ ክፍተቱን እንሙላ። የቀድሞው ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ብቸኛው ዋና ተቀናቃኝ የቬርማንቱ ሴናተር በርኒ ሳንደርስ የግዛታቸውን ቬርማንት ጨምሮ በኦክላሆማ ኮሎራዶና ሚኔሶታ አሸንፈዋል። በውድድሩ ለመቀጠልም ዝተዋል። We are going to take our fight for economic justice, for social justice, for environmental justice. ለኢኮኖሚና ለማኅበረሰባዊ ፍትሕ እና ለአካባቢ ደህንነት ጥበቃ እንዲሁም ለዓለም ሰላም የምናካሄደውን ትግል በሁሉም የዩናይትድ ስቴትስ ክፍለ ግዛቶች እናደርሳለን። ሁለቱ ፓርቲዎች ከሁለት ሳምንት በኋላ በሌሎች ትላልቅ የዩናይትድ ስቴትስ ክፍለ ግዛቶችም ይፈተናሉ። በመጪው ዓመት ዳር ወር ላይ ፕሬዝደንታዊ ምርጫ ከማካሄዱ በፊት ማለት ነው። ብዙ ሥራ ይጠብቃቸዋል። የትላንቱን ሱፐር ቱስዴይ ቅድመ ምርጫና ውጤቱን አስመልክቶ የፖለቲካ ሳይንስ ምሁር ግምገማ ሽተናል። በእርግጥ የትላንት አሸናፊዎች ሂለሪ ክሊንተንና ዶናልድ ትራምፕ ለተዘገበው የየፓርቲያቸውን ውክልና ያገኙ ይሆን? መቶ 2 ኛው የአድዋ ድል በዓል እየተከበረ ነው። ከአዲስ አበባ ዘጋቢያችን ንጉሥ አክሊሎ ያደረሰንን ዘገባ። መግቢያው በግጥም ነው የጀመረም። ከታሪክ ማኅደር ከነው ብቻ ሳይሆን ይገኛል ከነበር ያውም ብዙ ታሪክ አሳማኝ ቁም ነገር። ትናንትን ረስተን ዛሬም ብቻ ካልን እንደው በቁም ቀሪ ታሪክ አልባ ትውልድ እንሆናለን። ስለዚህ አይበጀንምና በታሪክ መደህየት በጣም ያስፈልጋል፣ ያለፈውን ማየት የዛሬን ለነገ ጠብቆ ማቆየት። እናመሰግናለን ንጉሴ። ለሦስተኛ ጊዜ ብርቱ ወጣቶች ያከናወኑትን አንድ ታሪክ እንንገራችሁ። ለአንድ ወር ተኩል በእግራቸው ከአዲስ አበባ ተነስተው አድዋ የገቡ ለምን ራሳቸው ይነግሩናል። ንጉሴ አክሊሉ ነው ያወያያቸው። አባቶቻችን አድዋ በእግራቸው እንደተጓዙ ይታወቃል። ወጣቶች የአርባ ስድስት ቀን እቅድ ይዘው ከዚህ ከአዲስ አበባ ከጣይቱ ሆቴል ተነስተው አሁን የት እንዳሉ ያጫውቱናል። ከእነሱ ጋር እንወያያለን። ራሳቸውን በማስተዋወቅ ይጀምራሉ። ያሬድ ሹመቴ ይባላለው። የዚህ ጉዞ ላለፉት ሶስት አመታት በአስተባባሪነት እየሰራው ያለው ነኝ። ዘንድሮም አስተባባሪ ሆኜ ጉዞውን እያካሄድኩን ያለሁት። ኃይለ ማርቆስ ገብረ ማርያም ይባላለው። የዚህ የሶስተኛ ዙር አድዋ ተጓዥ ነኝ። መቼ ነው እንዴት ነው የተነሳችሁት? እስቲ ባጭሩ ስንት ቀን ፈጀባችሁ? ባጭሩ ግለጽልኝ ያሬድ። ጉዞውን የጀመርነው ጥር ዘጠኝ ቀን ነው። በአጠቃላይ ሲቆጠር እስከ ዛሬዋ ቀን ድረስ አርባ ስድስት ቀናት ነው የፈጀው። በድል የተጠናቀቀው ጉዞ ነው። ምን ያስቸገራችሁ ነገር ነበር መንገድ ላይ የተቸገራችሁበት በዚህ ጉዞ ላይ ትንሽ አስቸጋሪ የሆነው ዘንድሮ ካለፉት ሁለት አመታት የዘንድሮ ሶስተኛው አመት በተለይ በአየር ንብረት ለውጡ ምክንያት ብዙ ቦታዎች የቅዝቃዜና የሙቀት ሁኔታዎች በጣም ተለያይተው በመሆኑ ብዙ ተጓዦቻችን ህመም ላይ ነበሩ። በመጨረሻ ግን ሁሉም በጤንነት መድረስ ችሏል። ስንት ናችሁ ወጣቶቹ? አጠቃላይ በዘንድሮ ጉዞ የተሳተፉ አስራ ሁለት ተጓዦች ናቸው። ሁለት ሴቶች አሉ፣ የአስር ወንድ ግምት ያላቸው እንዴት ጥንካሬ ይበልጡናል። ጥንካሬ አዎ። በመጨረሻው ግን የሶሎዳ ተራራናት ላይ ወጥቶ የመጨረሻውን ክብር ለማስቀመጥ እና ሰንደቁን ለመስቀል አንድ መቶ ሀያ ሰዎች በጥቅሉ ተሳትፈዋል። የተለያዩ ከአዲስ አበባ በጣም በርካታ ሰዎች ነው የመጡት የጉ ጉዞ አድዋ አንድ ተሳታፊዎች ጉዞ አድዋ ሁለት ተሳታፊዎች፣ ከአክሱም ከዚሁ አካባቢና በአጠቃላይ ከአዲስ አበባም ጭምር በተለያዩ የትራንስፖርት አገልግሎቶች እየተሳሰሩ ሰዎች የተለያዩ ትልልቅ የንግስ በዓላት መጥተው ይህን በዓል ማክበር ችሏል። ኃይለ ማርቆስ ገብረ ማርያም፣ እንደው የህዝቡ አቀባበል እንዴት ነበረ ስትመጡ? እስቲ ባጭሩ ግለጽልኝ። በምንሄድበት ቦታ ሁሉ ጥሩ መስተንግዶና ጥሩ ፊት ነው የምንመለከተው። የጉዞ አስተባባሪያችን ያሬድ ሹመቴ ከፊት እየቀደመ አንዳንድ ነገሮችን እነስተካከላል ያለባቸውን ነገሮች ለእኛ አስፈላጊ የሚሆነን ነገሮችን ኢንፎርሜሽን ይሰጣል። የሚስተካከል ነገሮችም ያስተካክላል። በአረፍንበት ቦታ የምናገኛቸው ኢትዮጵያውያን በተለየ ሁኔታ የተለየ አቀባበልና መስተንግዶ ነው የሚያደርጉልን ባህልና ቱሪዝም ሰራተኞች ውጫሌ እንደዚሁ ልዩ መስተንግዶ ማረፊያችንም እስከ ምግባችን ድረስ ሁሉ አስተካክለው፣ ከዛ በኋላ ኮረም ስንገባ ማይጨውም ስንገባ የራያ ቢራ አክሲዮን ማህበር እንደዚሁ፣ ሆቴሉም እንደገና ደግሞ ምግባችንም በቃ የተለየ ደረጃ የጠበቀ ሆቴል ነው። እንትን የሚሉን በምሽብን አካባቢ ሁሉ ማደሪያ ፈልገን በምንጠይቅበት ጊዜ ያላቸው መኝታ ቦታ ለቀው እነሱ ወደ ሆነ ቦታ እየተጠጉ ለእናንተ ያልሆነ በሚል በኦሮሚያም ስናልፍ በአማራም ክልል፣ ትግራይ ክልል ስንገባ ሁሉም የተለየ መስተንግዶ ነበር የሚያደርጉልን። በኢትዮጵያዊነት የኮራውበት ጊዜ ነው። በጣም ጥሩ ነው። በጣም ደስተኛ ነኝ። ይሄ ነገር ያሬድ፣ በመንግስት ደረጃ ምናልባትም በባህል ሚኒስቴር ደረጃ የታወቀ ነው። በምትሄዱበት ጊዜስ አንዳንድ ችግር ደብዳቤ ይዛችኋለሁ? ወዴት ነው የምትሄዱት? ለምንድን ነው የምትሄዱት የሚል ጥያቄ አላጋጠማችሁም? እንደው ሰተት ብላችሁ ነው አደዋ የደረሳችሁት? በሀገራችን ውስጥ በጣም ትልልቅ የሚባሉት ክልሎች የአማራ፣ የትግራይና የኦሮሚያ ክልልን አቆራርጠን ነው የምንሄደው። ከአዲስ አበባ ስንወጣ መጀመሪያ የምናገኘው የኦሮሚያን ክልል ነው። ከዛ በመቀጠል የአማራ ክልል፣ ከዛ ደግሞ የትግራይ ክልልን ነው የምናገኘው። እነዚህ ቦታዎች በሙሉ ወረቀት ሳይዙ በዚህ አይነት ሁኔታ በአጀብ በቁጥር ብዛት በተመሳሳይ አልባሳትና በተለያዩ ሀሳብ ገላጭ ምልክቶች ይዞ ለመንቀሳቀስ እንዲሁ ዝም ብሎ ብድግ ብሎ ማድረግ አይቻልም። ይሄን ደግሞ ለማድረግ ሕጋዊ ፍቃድ ያስፈልጋል። ሕጋዊ ፍቃዱን ደግሞ ለመስጠት ባህልና ቱሪዝም ቢሮ በዚህ ላይ ትልቅ ትብብር አድርጎልናል። ያው ፍቃድ በመስጠት ማለት ነው። ከዛ ያለፈ ምንም አይነት ትብብር አላደረጉልንም። እኛም አንጠብቅም። ግን ይሄን በማድረጋቸው በጣም ምስጋና አለን ለነሱ። ስለዚህ ምንም ችግር አልነበረም ማለት ነው። ቅድምም ሀይለማርቆስ ገልጾታል። በየቦታዎች ላይ ብዙ የመንግስት ኃላፊዎች ያስቆማል ይቆማሉ ማን ናችሁ ምንድን ናችሁ ወዴት ነው የምትሄዱት የሚል ጥያቄ ይጠይቃሉ ከምንም በላይ ትልልቅ ጥያቄዎች የሚነሱት የያዝነው ባንዲራ አረንጓዴ ቢጫ ቀይ ከመሆኑ በተጨማሪ የፌዴራል መንግስቱ አርማ ውስጡ ያካተተ መሆኑን በተደጋጋሚ ይጠየቃል እኛም ያንን ነው አድርገን የሄድነው ፍላጎታችን በእርግጥ በወቅቱ የዛሬ አንድ መቶ ሀያ አመት አድዋ ዘማቾች በሚሄዱበት ጊዜ ይዘው የሄዱትን ባንዲራ ይዞ የመሄድ ፍላጎት አለን ነገር ግን በህግ የተከለከለ በመሆኑ ያንን አይነት ቅርጽ ይዘን መሄድ አልቻልንም ማድረግ ይፈልገዋለን ወደዛም ወደ ድሮ ወደ ቀደመው ነገር መመለስ ከዚህ ውጪ ሁሉም ቦታዎች ጥያቄዎች አሉ መልስ የሚሰጥልን እጃችን ላይ ያለው ደብዳቤ ነው ማለት ነው ያሬድ ምን ይመስል ነበር እንደው ዛሬ እንግዲህ በዓሉ ላይ እዛው ተገኝታቸዋል አክብራቸዋል እስቲ እንደው የበዓሉን ገጽታ በአጭሩ ግለጽልንና በዚሁ እናብቃ ይሄ በዓል በዛሬ ዕለት በጣም በልዩ ሁኔታ ነው አድዋ ላይ የተከበረው ላለፉት ሶስት አመታት ልዩ በዓል ስሜት እየተፈጠረ ነው ብዙ ሰዎች ከአዲስ አበባ እንደ ንግስ በዓል ከተለያዩ አካባቢዎች እየመጡ አድዋ ላይ በር እንደ ባህል እየሆነ መጥቷል። ዛሬ በጣም በደማቅ ሁኔታ ተከብሯል። አዲስ አበባም ቢሆን በፊት ከነበሩ በዓላት በሙሉ ደማቅ መሆኑን እየሰማን ነው። እዚህ አድዋ ያለው ደግሞ የበለጠ ስሜት የሚሰጠው ጀግኖች አባቶቻችን በተዋጉበት ይህንን ትልቅ ድል ባመጡበት ቦታ ላይ እንግዲህ ዋናው የነጻነት የአፍሪካውያን የነጻነት ማማ የሆነው የአድዋ ቦታ ላይ የማክበር ባህል እንግዲህ እየተጀመረ ነው። በጣም በልዩ ስሜትና በተለየ በተለየ ድምቀት ነው ይሄ በዓል እየተከበረ ያለው። ያሬድ ሹመቴ እንዲሁም ደግሞ ደግሞ ኃይለ ማርቆስ ገብረ ማርያም ለጊዜያችሁ አመሰግናለሁ። በጣም መልካም በዓል መልካም በዓል በጣም አመሰግናል። እንኳን አደረሳችሁ። እግዚአብሔር ይስጥልን። በሰሜን አሜሪካ በርካታ ኢትዮጵያውያን የሚኖርበት ሞንጎምሪያ አውራጃ መጋቢት ወር የአድዋ ድል በዓል ሆኖ እንዲታሰብ ወስኗል። ይህን ውሳኔ እንዲሰጥ ያስቻለውም የኢትዮጵያዊነት ውርስና ቅርስ ማህበረሰብ ድርጅት ነው። እንግዲህ መስታወት የ120ኛ ዓመቱን በዓል መታሰቢያ በማድረግ ስለሚከበረው የአድዋ በዓል ጽዮን ያዘጋጀችው ዘገባል። የሰው ልጅ ዛሬ የካቲት 23 ቀን 2008 ዓ ም ልክ የዛሬ 120 ዓመት አድዋ ላይ ኢትዮጵያውያን ሁሉ በአንድነት ሆነው የኢጣሊያን ጦር መክተው ሀገሪቷን ከቅኝ ግዛት ያስለቀቁበት እለት ነው። አድዋ በተለይም ለጥቁር ሕዝቦች ድል ሆኖ የቀረበ በዓለም አቀፍ ደረጃ ለነጻነት ለሚታገሉ ሕዝቦች በሙሉ አንቀሳቃሽ የሆነ ድል ነው። የኢትዮጵያ አባቶቻችን እናቶቻችን የተሰዉበት ለሀገራቸው በአንድነት የሚያኮራ ለትውልድ የሚቆይ ድል የተጎናፀፉበት እና ለእኛም የሚያጎናፀፉን ያስተላለፉልን ከፍተኛ ታሪክ ምልክት ነው። በኖርስ ካሮላይና ሴንትራል ዩኒቨርሲቲ የስዕል ኪነጥበብ መምህሩ ፕሮፌሰር አቻምየለህ ደበላ ናቸው። ኢትዮጵያውያኖች ከተለያዩ ግዛቶች በዘር ሳይለዩ በኢትዮጵያዊነታቸው ብቻ ሀገር ከሌለ ምንም ነገር እንደማይኖር የተገነዘቡ በአንድነት ተሰልፈው የተሳተፉበትና ድል የተጎናጸፉበት እንደሆነ ይናገራሉ። በአለም አቀፍ ደረጃ አውሮፓውያኖች በአፍሪካ ውስጥ በቅኝ ግዛት ሲገዟቸው የቆዩትን ያስደነገጡበት ከፍተኛ የኢትዮጵያውያን ድል ነው። ስዊድን በሚገኘው ሎንድ ዩኒቨርሲቲ የታሪክና አርኪኦሎጂ ዶክትሬት ተማሪና ቀደም ሲል በአዲስ አበባ ዩኒቨርሲቲ በአርኪኦሎጂና ቅርስ አስተዳደር መምህር የነበሩት ቀሲስ መንግስቱ ጎበዜ ስለ አድዋ ድል እንዲህ ይላሉ። ሀገርን ለመከላከል ከተከፈሉ የመስዋዕትነት ታሪኮቻችን ውስጥ አንዱ የአድዋ ጦርነት ነው። የተከፈለውን መስዋዕትነት ተከፍሎ ለድል እንዲበቃ ያስቻለውም በኢትዮጵያውያን ዘንድ የነበረው ትልቅ የአንድነት የትብብርና የሀገር ፍቅር ስሜት እንደነበር ይናገራሉ። ሀገር የሚለው ለነሱ ትልቅ ትርጉም ነበረውም ይላሉ። አጥንታቸው ዘልቆ በደም ስራቸው ውስጥ የሚገኝ ስሜት ነበር ሀገር ማለት። ሰሞኑን በዩናይትድ ስቴትስ በሜሪላንድ ግዛት በሞንትጎመሪ አውራጃ ይበዓል በየዓመቱ የፈረንጆቹ መጋቢት ወር የአድዋ ድል ወር ተብሎ እንዲዘከር ወስኗል። አውራጃው ይህን ውሳኔ እንዲያሳልፍ ግፊት ያደረገው የኢትዮጵያዊነት ውርስና ቅርስ ማህበረሰብ የህዝብ ግንኙነት ኃላፊ አቶ ካሌባ ማረ ስለ ሁኔታው ሲናገሩ፣ ይህንም በዓል መዘከር በኢትዮጵያኖች ዘንድ ብቻ ሳይሆን በዚህ በአሜሪካን ውስጥ እንዲከበር በቂ የሆኑ መረጃዎች ስላሉ፣ የጥቁር ህዝብ ምልክት በመሆኑ ይህንን ጥያቄ ኢትዮጵያዊነት ውርስና ቅርስ ማህበረሰብ ለሞንጎምሪ ካውንቲ ያቀረበ ይህንን ጥያቄ ላለፉት ጥቂት አመታቶች የሞንጎምሪ ካውንቲ ሲያብላላው ከቆየ በኋላ በስተመጨረሻው ይህን በዓል መከበር አለበት ብሎ አጠለቀና እንደሚታወቀው ፌብራሪ ነበር የታሰበው ፌብራሪ የጥቁሮች መንዝ ተብሎ እንደሚታወቀው የጥቁሮች ወር በዚህ ሀገር ላይ። ስለዚህ ማርችን የአድዋ የድል በዓል ብሎ የወርሃ መጋቢት ስለሚሆነው የአድዋ ጦርነት የድል ውጤት የማን ነው? በአዲስ አበባ ዩኒቨርሲቲ የታሪክና የኢትዮጵያ ስነ ጥበብ መምህር ለሆኑት አቶ አበባው አያሌው ያቀረብኩት ጥያቄ ነበር። ድሉ የማን ነው ቢባል የምኒልክ ጦር ከአዲስ አበባ አድዋ አደባባይ አሁን ከቤተ መንግስት ወደ አቧሬ መሄጃ ካለችው ተነስቶ ጀምሮ ሲዘምት ለአንድ አጋሰስ ወይ ለአንድ ፈረስ ሳር ያቀበለችን ሴትም ትልቅ ሚና ተጫውታለች፣ አስተዋጽኦ አድርጋለች። እና ድሉ የማን ነው ስንል ኢትዮጵያ በህብረት በመነሳቷ፣ ሁለተኛ ደግሞ ንጉሰ ነገስቱም በጣም የማስተዳደር ጥበብ ነበራቸው። ያንን አይነት አዋጅ በኢትዮጵያ ከዚህ በፊት እኔ ካየኋቸው የታሪክ ሰነዶችን አይቼም አላውቅም፣ ስኖርም ደግሞ እስካሁን ድረስ ሰምቼም አላውቅም። እና ከአዋጁ ጀምሮ እንደምንረዳው የአድዋ ድል የሁሉም የጸሎተኛውም የመነኩሴውም የቄሱም የደካማውም የሴቷን የወንዱም የፊት አውራሪውም የራሱም የደጃዝማቸው የንጉሠ ነገሥቱም የቴጌዋም ነው Thank i you to ቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ ሾርት ዌቭ ሁለት በ15580 ኪሎ ሄርዝ እንዲሁም በ6080 ታገኙታላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንገኛለን። ውይይታችን ይቀጥላል። እንግዲህ የዛሬው ዝግጅታችን ሲቀጥል የመጨረሻው ዘገባችን የዩናይትድ ስቴትስ ጠቅላይ ፍርድ ቤት ግዙፉን የአፕል ኩባንያ በሳን በርናርዲኖ በደረሰው የአሸባሪዎች ጥቃት ምርመራ ሲባል የአሸባሪዎቹን የስልክ ምልልስ ባለው የቴክኖሎጂ ብቃት በማውጣት ኤፍቢአይ ማለትም የዩናይትድ ስቴትስ የወንጀል ምርመራ ቢሮው የሚያደርገው ምርመራ ላይ እንዲተባበር የጠቅላይ አቃቢ ሕግ ባቀረበው ጥያቄ ዙሪያ ኮንግረስ ፊት ቀርበው በትናንትናው እለት የየበኩላቸውን ጉዳያቸውን አስረድተዋል። የዩናይትድ ስቴትሱ የወንጀል ምርመራ ቡድን አሸባሪውን ሰይድ ሪዝዋን ፋሩክ በአይፎን ያደረገውን የስልክ ምልልስ ለመስማት የአፕል ቴክኖሎጂን መጠቀም እንደሚፈልግ አስታውቋል። በሳን በርናርዲኖ ካሊፎርኒያ የአሸባሪው ፋሩክ እና ባለቤቱ 14 ሰዎችን እንደገደሉ ይታወሳል። እንግዲህ 22 ሰዎች ቆስለዋል። በዚህ ጥቃት መስታወት ዝርዝሩን ይዛለች። የኤፍቢአይ ዋና መርማሪ ጄምስ ኮሚ ለዩናይትድ ስቴትሱ ምክር ቤት የህግ ጉዳይ አስፈጻሚ ኮሚቴ እንደገለጹት በዲጂታል ቴክኖሎጂ በመጠቀም ሌሎች ወንጀሎችን ለመከላከል ከፍተኛ ሚና ያለው የካሊፎርኒያው ከፍተኛ ፍርድ ቤት አፕልን ይህን ቴክኖሎጂውን ለወንጀል ምርመራ ይጠቅም ዘንድ እንዲፈቅድ ህግ ካወጣ ለተለያዩ ወንጀሎች ምርመራ ከፍተኛ አስተዋጽኦ ይኖረዋል፣ ያሉት የኤፍቢ አይ ስራ አስኪያጅ ጄምስ ኮሚ ናቸው። በሰን በርነርዲኖ የተከሰተው ይህ ነው። የስልክ ምልልሱ መረጃ ቢገኝ ነገሮችን ያቀለዋል። የህግ አውጪ አዲሱን ህግ ቢያጸድቅ የተሻለ ነው። በወንጀል ምርመራ ጉዞ ውስጥ ጠቃሚ መረጃዎችን ማግኘት እንዲቻልና ምርመራው በአጥጋቢ ሁኔታ እንዲጠናቀቅ ይረዳል። በሌላ ወገን የአፕል ኩባንያ አይፎን በሚጠቀሙ ደንበኞቻችን እምነትን እናጣለን ሲል ተከራክሯል። የድርጅቱ ጠበቃ ብሩስ ስዌል ስዌል የተጠየቅነው ቴክኖሎጂ በሁሉም አይፎን ላይ አሁን እየተጠቀምን ያለውን ቴክኖሎጂ ነው። በጣም ሰፊና ተመሳሳይ ነው። አንድን መስመር ብቻ ነጥሎ የሚከፍት አይደለም። የኤፍቢአይ ጥያቄን ተግባራዊ ማድረጉ ከፍተኛ የመረጃ ቀውስ ሊያመጣ ይችላል ይላሉ የሳይበር ሴኩሪቲው ማርክ ሮበንተንግ ለቪኦኤ በሰጡት ቃል። Once you get behind that principle, of course, it becomes very difficult for the U.S. government to argue that any other government shouldn't do the exact same <laughs> <thing>. <laughs> oh, <laughs> በጣም ከባድ ምርመራ የሚጠይቁ ወንጀሎች ስላሉ ነው ይህን ቴክኖሎጂ መጠቀም የተፈለገው። ከዛ ባለፈ ግን ወዳልተፈለገ ውስብስብ ዓለም አቀፍ አጣብቅኝ ውስጥ ልንገባ እንደምንችል አስቀድመን መረዳት ያስፈልገናል። የዩናይትድ ስቴትስ ኮንግረስ በጉዳዩ ላይ አዲስ ሕግ የሚያወጣ ከሆነ የአፕል መስሪያ ቤትና ኤፍቢአይ ፍጥጫቸውን ወደ ፍርድ ቤት ያዞራሉ። everybody out there this is gabina voa gabina v o everybody great. የምሽቱ የጋቢና ቪዮኤ ዝግጅት በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ ላይ እንገኛለን። በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው መስታወት አድራጋውና ሄኖክ ሰማግዜር ነን። ዲጄ ፋትሱ ሙዚቃዎቹን ሲመርጥልን አምሽቷል። ጽዮን ግርማ ዝግጅታችንን መርታለች። ሁላችሁንም እናመሰግናለን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። Zorretu zaren jagere